ሰላም፣ ጤና ይስጥልኝ የተከበራችሁ የሁለንተናዊ ጤና የሬዲዮ ፕሮግራም አድማጮቻችን። ይህ በየሳምንቱ ወደ እናንተ የሚቀርብላችሁ ሁለንተናዊ ጤና የተሰኘ ፕሮግራማችን ነው። ዛሬ በሚኖረን ቆይታ ከዚህ በፊት ጀምረን የነበርነውን ስምንቱን ሐኪሞች በሚል ርዕስ የተለያዩ የተፈጥሮ ሕክምና ዘዴዎችን ስንማር ነበር። ዛሬ ደግሞ ቀጣዩን ይዘን ቀርብናል። ፕሮግራሙን ይዤ የቀረብኩት እኔ ገለቶ ገመቹ ነኝ። አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። እንደተለመደው ፕሮግራማችንን በጸሎት እንከፍታለን። እንጸልይ። በሰማይ የምትኖር እጅግ ድንቅ የሆን ከአምላካችን ለጤናችን ዛሬም የሚጠቅመን ነገሮች ሁሉ ልታስተምረን ዝግጅ ስለሆን እናመሰግናለን። እየሰራህን አንተነ፣ ይህ አካልም ደግሞ እንዴት በጤንነት እንደሚቆይ የምታውቅ አንተነ። ስለዚህም ከያው ቃልህ እንድታስተምረን ለጤናችን ማድረግ የሚገባንን ሁሉ እንድጠቁመን እንጸልያለን። ስንሰማ ደግሞ ልባችንን ከፍተን እንድንሰማ እንተርዳን። የሰማነውን ያወቅነውን ደግሞ ወደ ተግባር መቀየር የምንችልበትንም ጸጋ አብረ ጨምረን እንድሰጠን እንጸልያለን። የሚሰሙትን ጆሮች ሁሉ በጌታ በኢየሱስ ማንተባርክ እኔንም እንድትደራኝ ጠይቃለሁ። በጌታ በኢየሱስ ክርስቶስም አሜን። ዛሬ ወደ እናንተ ይዤ የቀረብኩት የመጀመሪያው ሐኪም መሻትን መግዛት የሚል ነው። መሻትን መግዛት እንዴት ነው ከጤና ጋር የሚገናኘው የሚለውን በደንብ በስፋት እንመለከታለን። ይህን ስንጀምር ግን ምን ማለት እንደሆነ ከትርጓሜው በመነሳት እንጀምራለን። መሻትን መግዛት ወይም ራስን መግዛት ማለት ከራስ ወዳድነት በመራቅ መልካም የሆነውን በመጠኑ መጠቀምና ጉዳት ያለውን ደግሞ ፈጽሞ አለመጠቀም ማለት ነው። ሁለት ነገሮችን በውስጡ የያዘ ሐሳብ ነው። የመጀመሪያ መልካም የሆነውን በመጠኑ መጠቀም የሚል ሲሆን ጉዳት ያለውን ወይም አካልን የሚጎዳ አእምሮን የሚጎዳ መንፈሳዊ ሕይወትን የሚጎዳ ማንኛውም ነገር ፈጽሞ አለመጠቀም ማለት ነው። እንግዲህ ምን ምን ነገሮችን እንደሚያጠቃልል በትምህርታችን ውስጥ እየዳሰስን የምናየው ይሆናል ማለት ነው። በመጠን መጠቀምን በየዕለት የህይወት ልምምዳችን ማለትም በምንበላው፣ በምንጠጣው፣ በምንሰራው፣ ተማሪዎች ስንሆን ደግሞ በምናጠናው፣ በምንለብሰውና በእንቅልፋችን ሁሉ ልንተገብረው የሚገባን ነገር ነው። እንግዲህ ክፉን ቢ መልካሙን ደግሞ በመጠን ማድረግ የሚለውን ሀሳብ ተመልክተናል። በሁሉም ነገር ራስን መሻትን መግዛት አስፈላጊ ነው። ይህንን ጉዳይ አስመልክቶ በጣም በርካታ ሰዎች የተለያየ ሀሳብ ስተዋል። ለምሳሌ ጆን ሚልተን የተባለ ሰው ምኞቱን ወይም ፍላጎቱን የሚቆጣጠር ልጓም ያለው ሰው ከንጉስ በላይ ነው። እንግዲህ በደንብ በስፋት በኋላ ላይ የምንዳሰው ይሆናል። ትልቅ ድና በጣም ወሳኝ ከሚባሉ ነጥቦች አንዱ ነው። እንዲሁ አንድ በሰማዩ ስፍራዎች ከሚል መጽሐፍ ገጽ 194 አንቀጽ 3 ላይ መሻትና ለመግዛት በሰው ለሚታወቅ ማንኛውም አይነት የግብረገብ ክፋት ሁሉ መሰረት ነው ይላል። እንግዲህ ጤና የሚለውን ነገር ገና በዚህ ፕሮግራም መነሻ ላይ አንስተን ነበር። የአካል፣ የመንፈስ፣ የአእምሮ ውህደት ነው። እንዲሁም ማህበራዊ ጤንነትንም በውስጡ ያቀፈ ነው። የዓለም የጤና ድርጅት ጤናን የሚገልጽበት መንገድ ከሕመምና ከበሽታ ስሜት ነፃ መሆን ብቻ ሳይሆን ሁለንተናዊነትን የተላበሰ ነገር ነው። ስለዚህ ይህ የገብረገብ ክፋት ሁሉ መሰረት ሊሆን የሚችል ነገር ነው ማለት ነው። ከራስም አልፎ ከአሜሪካ ቀደምት መስራቾች ከሚባሉት አንዱ ቤንጃሚን ፍራንክሊን የተባለ ሰው ስለ መሻትን መግዛት ያለውን እስቲ ላንብብላችሁ ልጆቻችሁን ራስንና ፍላጎትን ስለ መግዛት፣ ጥላቻንና ክፉ ዝንባሌን በመልካም ነገር መለወጥ እንዲችሉ አስተምሯቸው ይህንን ካደረጋችሁ ከወደፊት የታቸው ስቃይና መከራ ከመቀነስ አልፎ ወንጀልን ከህብረተሰብ አራቃችሁ ማለት ነው እንግዲህ መሻትን አለመግዛት የብዙ በማህበረሰብ ውስጥ የምንመለከታቸው የወንጀሎች መበራከት ዋና መንስኤ ነው። በታሪክ ውስጥ በ19ኛ ክፍለ ዘመን ሳን ፍራንሲስኮ በሚባል የአሜሪካ ግዛት ውስጥ አንድ ያልተለመደ አዋጅ ነበረ። በጊዜው በጣም የተፈጥሮ አደጋ ሲበዛ የተለያዩ ቮልካኖች፣ የተለያዩ የተፈጥሮ አደጋዎች ሲበራከቱ በዚያ ግዛት አስተዳዳሪ የነበሩ ሰዎች ክፋታችን ያመጣው እግዚአብሔር እየቀጸፈን ነው በማለት በዛ ግዛት ውስጥ የነበሩትን መጠጥ ቤቶች እና ሌሎችም ሰዎችን ወደ አልተፈለገ ኃጢአት የሚመሩ ነገሮችን ሁሉ እንዲዘጉ አድርገው ነበር እና በጣም የሚገርማችሁ የእነዚህ ቤቶች መዘጋት ያመጣው ውጤት ወንጀል በከፍተኛ ሁኔታ እንዲቀንስ ነው ያደረገው። ስለዚህ ወንጀል መበራከት ራስን ካለመግዛት ጋር የተያያዘ እንደሆነ በምሳሌ በታሪክ ውስጥ እንኳን ልንማርበት የምንችል ምሳሌ ነው። ናፖሊዮን ሂል የተባለ ሰው ደግሞ ይህንን አስመልክተው ራስን መግዛት የሚጀምረው የምናስበውን መግታት ስንችል ነው፣ እንግዲህ ጠለቅ አድርገው ደግሞ ከሀሳብ ይጀምራል እና የምታስበውን ካልተቆጣጠርክ የምታደርገውን አትቆጣጠርም። በቀላሉ ራስን መግዛት ማለት መጀመሪያ እንድታስብ ከዚያም ወደ ማድረግ እንድትሄድ ያደርግሃል ሲል ነው የተናገረው እና በጣም ጠለቅ ያለ እጅግ ወሳኝ ሀሳብ ነው እያነሳው ይሰው በጤና ላይ የተሰጡ ምክሮች በሚል መጽሐፍ እንዲሁ ገጽ ሰላሳ ስድስት ላይ አካላዊ ጤንነትን የሚያዳክም ልማድ ማንኛውም ይሆን አእምሯዊው እና ግብረገባዊውም ጥንካሬም ያሽመደምዳል፣ ወይም እንዲቀንስ እንዲዘቅጥ ያደርጋል። አካልን የሚጎዱ ምን ምን ነገሮች አሉ? ሚላውን እስቲን ደግሞ እንመልከት። እንግዲህ እያንዳንዱ ነገር ውሳኔ የሚፈልግ ነው። ራስን መግዛትም የሚፈልግ ነገር ነው። ጠዋት ከእንቅልፍ መነሻ ሰዓት ውሃ መጠጣት፣ የምግብ ሰዓትን መጠበቅ፣ ከሰዓት በኋላ ደግሞ ትንሽ የረፍት ጊዜ ማድረግ፣ በጊዜ ጥቂት መመገብ፣ የግርምጃ ሰዓትን መጠበቅ፣ የእንቅልፍ ሰዓት በጊዜ ማድረግ፣ እነዚህ ሁሉ ጥቃቅን በሆኑ የዕለት ዕለት እንቅስቃሴዎቻችን ውስጥ ራስን መግዛት የሚያስፈልግባቸው ኤሪያዎች ወይም ክፍሎች ናቸው። ማይ ላይፍ ቱዴ በሚል መጽሐፍ ገጽ 142 ላይ በጣም ግሩም ሀሳብ አለ በምግብ፣ በመጠጥ፣ በአለባበስ፣ በስራና በሁሉም ነገሮች ራስን መግዛት ራስን መግዛትን መለማመድ የትኛውም ሐኪም ለእኛ ሊያደርግልን የማይችለውን ነገር ለራሳችን እናደርጋለን ይላል። እንግዲህ ሐኪሙ እኛ ሆነን ማለት ነው። እንግዲህ ራስን መግዛት እዚህ ጋር ነው ሐኪም የሚሆነው። በዕለት ተዕለት በምንወስዳቸው ምርጫዎቻችን ነው። እንግዲህ ጤናንም አሊያም በሽታን እየመረጥን ያለ ነው። ስለዚህ የምንበላውን፣ የምንጠጣውን፣ የምንለብሰውን በሁሉ ነገሮቻችን ራስን መግዛት ካልተማርን ይህ ነገር ለጤና ጥሩ አይደለም፣ ይጎዳኛል ብለን ኖ ብለን ካልገፋን፣ ከራሳችን ካላረቅን ከራሳችን የሚጠቅምንን ነገር ደግሞ ምንም ያህል ጠቃሚ ቢሆን እንኳን ይህ ጥቂት ነገር በቂ ነው ብሎ ለራስ መውሰድ ከብዙ በሽታዎች ይከለክላል። ስለዚህ እዚህ ጋር ነው ሐኪም የሚሆነው፣ እዚህ ጋር ነው ለጤናችን ጥሩ ነገር የሚሆነው። የምግብ ፍላጎትን የመቆጣጠር ኃይል የሺዎችን ጥፋት የሚወስን ጉዳይ ይሆናል። በዚህ ነጥብ ላይ ድል መንሳትን ከቻሉ ሌሎች ፈተናዎች ሁሉ ላይ ድልን ለመቀዳጀት የሚያስችል የሞራል ወይም የግብረ ገብ ኃይል ይኖራቸዋል። ነገር ግን ለመሻት ባሪያ መሆን ባህሪ ፍጹም እንዳይሆን ያደርጋል። ለስድስት ሺህ ዓመታት የቀጠለው የሰው ልጅ አመፅና አመፅ ፍሬ አፍርቷል። ይህም በሽታ ስቃይና ሞት ናቸው ይላልና ይህ ሁሉ አሁን ዛሬ የምንመለከተው በሽታ ስቃይና ሞት፣ ሌሎችም ደስ የማያሰኙ በምድር ላይ የምናያቸው ነገሮች ሁሉ መነሻቸው መሻትን አለመግዛት ወይም በዋናነት ደግሞ የምግብ ፍላጎትን አለመቆጣጠር ነው። በመጀመሪያ ወላጆቻችን ላይ የሆነውን ታሪክ መጽሐፍ ቅዱስ በግልጽ ዘግቦ እንደምንመለከተው እግዚአብሔር በዘፍጥረት ምዕራፍ ሁለት ላይ የሰጣቸው መመሪያ በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ የሚል ግልጽ መመሪያ የሰጠው ነገር ግን ምዕራፍ ሶስት ላይ ደግሞ ሄዳችሁ በምትመለከቱበት ጊዜ አምስቱም የስሜት ሕዋሳቶች የሄዋን ማለት ነው ተግባር ላይ ሲውሉ ትመለከታላችሁ። ያ ራስን አለመግዛት መሰረት ተደርጎ ሊወሰድ ይችላል። እንግዲህ ወደዛ ዛፍ ባቀናች ጊዜ ያንን ዛፍ እንደተመለከተች እንመለከታለን መጽሐፍ ቅዱስ በግልጽ ዘግቦልን እንደምናየ ማለት ነው ከሰይጣን ጋር ንግግር ካደረገች በኋላ እንግዲህ ያንን ዘፍጥረት ምዕራፍ ሦስት ቁጥር ስድስት ላይ ሴቲቱም ዛፉን ለመብላት ያማረ እንደሆነ እንግዲህ ዛሬ አማርኛ የምንላቸው ነገሮች በጣም በርካታ ናቸው ለጤናችን የሚጠቅሙ ናቸው ወይ እንግዲህ ሁላችሁም ራሳችሁን መጠየቅ ይገባችኋል። እንግዲህ ቁጥር ስድስት ላይ ያለውን እንደገና ለመብላቸው ሴቲቱም ዛፉ ለመብላት ያማረ እንደሆነ፣ ለዓይንም እንደሚያስጎመጅ ነገር አስጎመጀኝ፣ ይሄ ነገር አማረኝ የምንለው ነገር እንግዲህ እንደምንመለከተው ብዙ ነው። ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደች እና በላች። ደግሞ ራሷ ጋር ብቻ አልቀረም፣ ለባላውም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ እንግዲህ ከራሷም አልፎ ባለቤቷን አዳምንም ሁሉ የጎዳ ሰባይዘርን ሁሉ ያጠቃው ይሄ የኃጢአት በሽታ፣ ከዚህ ከኃጢአት ጋር ደግሞ ተያይዞ የመጡት በሽታዎች ስቃይና ሞት ሁሉ መነሻ ምክንያታቸው የሚያስጎመጅ የሚመስለውን ነገር ወስዶ መመገብ ነው እና የምግብ ፍላጎትን አለመቆጣጠር ነው። ደስ የሚያሰኘኝ ይህንን መልእክት ሳሳልፍላችሁ እናንተም ስትሰሙ ክርስቶስም ይህንን የምድር ጉዞ በሚጀምርበት ጊዜ በምድረ በዳ አርባ ቀን እንደቆየና ከዚያም በኋላ በሰይጣን በኩል የቀረበለት ፈተና ያው ተመሳይ የሆነ ፈተና ነው። ያም የምግብ ፍላጎት ላይ ያነጣጠረ ነው። አርባ ቀን ጾሞ ከጸለ በኋላ እንግዲህ በሰይጣን በኩል የቀረበለት ፈተና ሁሉ ድንጋዩን እንጀራ አድርጎ እንዲመገብ ነው። የምግብ ፍላጎቱን እንደገና እንዲያረካ ነው። ነገር ግን አዳኛችን ትልቅ የሆነ ድል ድል ለሁላችንም ሊሆን የሚችል ድል አድርጎልናል። ያም የምግብ ፍላጎትን በመቆጣጠር ተጽፏል ሰው በእንጀራ ብቻ አይኖርም። ሉቃስ ወንጌል ምራፍ አራት ላይ እናገኘዋለን። ማቴዎስ ወንጌል ምራፍ አራት ላይም ተዘግቦ እናገኛለን። የምግብ ፍላጎትን በመቆጣጠር ለሰይጣን ፈተና እጅ ሳይሰጥ ድል እንዳደረገ፣ ያ ድል ደግሞ ዛሬም ለእኛ ትልቅ ተስፋ እንደሆነ እናያለን። በዋናነት ግን እንድንገነዘበው የሚያስፈልገው ነገር ቢኖር አድማጮቻችን፣ የምግብ ፍላጎት አለመቆጣጠር የብዙ ችግሮች የኃጢአት ሁሉ መሰረት ነው ማለት ነው። ዛሬ ለምንመለከታቸው ችግሮች መረን በሌለው ፍላጎት ለተዘፈቁት ሁሉ ዛሬ ፍጽምናን መቀዳጀት የማይቻል ይሆንባቸዋል። ከባድ ነው እንግዲህ ለወንጀል መበራከቱ ዛሬ በተለያዩ ቴሌቪዥኖች፣ በሬዲዮዎች በዓለማችን ላይ እንግዲህ ቁጥር ወሰን የሌላቸው በጣም በርካታ ወንጀሎች ይፈጸማሉ። እነዚህ ሚዲያዎች ወይም የተለያዩ ዘጋቢዎች የችግሩን የላይ የላይ ክፍል ያነሱታል። ነገር ግን አብዛኛዎቹ ወንጀሎች ለአብዛኞቹ ወንጀሎች መበራከትና ለአብዛኞቹ ወንጀሎች ድርጊት እንደ መነሻ ምክንያት ተደርገው የሚወሰደው ስሩ ሲጠና፣ ስሩን ስንመለከተው ይህ ግለሰብ እንዴት እንዲህ ያለ ክፋት አደረገ? እንዴት ጨካኝ ልትሆን ቻለች? ብለው ለሚጠይቁ ሰዎች፣ ወደ ችግሩ ስር ስንሄድ ግን ራስን አለመግዛት የችግሮች ሁሉ መንስኤ የወንጀሎች ሁሉ የስር መሰረት ነው። ስለዚህ እዚህ ውስጥ የማይጠቅሙን ነገሮች መምንድ ናቸው የሚለው ነገር ጥቂት እንጠቁማችሁ። እናንተ የምታውቋቸው ናቸው። ትንባሆ ዛሬ በዓለም አቀፍ ደረጃም በኢትዮጵያ በሀገራችንም እጅግ በጣም በርካታ ቁጥር ያላቸው ሰዎች በዚህ የትንባሆ ሱስ የተያዙ ናቸው። ከሶስት ሚሊዮን በላይ አጨሶች አሉ። እነሱ ብቻ ሳይሆን ደግሞ እያንዳንዱ የሚያጭስ ሰው በአጠገቡ ያለውን ሁለት ሰው በመጉዳት በኢትዮጵያ ውስጥ ከዚህ ሲጋራ ጭስ ጋር በተያያዘ ወይ ውጭ እስጋ በተያያዘ በጣም በርካታ ወደ ከአስር ሚሊዮን በላይ የሆኑ የህብረተሰቡ ክፍሎች የጤና ጫና ውስጥ እክል ውስጥ ይገባሉ። የአልኮል መጠጦች እናንተው አድማጮቻችን የምትታዘቡት የጊዜው ሀቅ ነው። እጅግ በጣም በርካታ የመጠጥ ፋብሪካዎች እየተበራከቱ ያለበት ጊዜ እንገኛለንና ራስ ላለመግዛት ትልቁ መንስኤ ነው። መርዛማ ነገሮች፣ አንዳንድ መድኃኒቶች፣ ሱስ አምጪ ነገሮች ልክ እንደ ቡና፣ ሻይ ኮካኮላ፣ መጠጦች ከፍተኛ ስኳርና የጨው መጠን ያላቸው ምግቦች፣ ከሪሜላ፣ አይስክሪም፣ ኬክ፣ ማስቲካ እጅግ ብዙ የምግብ ምርቶች አሉ። ለተላላፊ ላለመ በሽታዎች የሚዳርግ ራሳችን፣ እንዳንቆጣጠርና እንዳንገዛ ሱሰኛም ተገዥም የሚያደርጉ ናቸው። እነዚህ ጥቂቶችን ጠቀስን እንጂ በጣም በርካታ የሆኑ ጉዳዮች ከዚህ ጋር ሊነሱ ይችላሉ። ከዛ መካከል የተወሰነውን እናንሳና እንመልከት። በተለይ ካፌን የተሰኘውን በቡና ውስጥ በሻይ ውስጥ በዋናነት የሚገኘው ይሄ ሱሳሲዝ እና አነቃቂ ንጥረ ነገርን በተመለከተ የተወሰነ መረጃ እንስጣችሁ። እንግዲህ በኮላ መጠጦች ውስጥ የሚገኛል። ቁጡነትን፣ መሸበርን፣ የሰውነት ቅጥቃጤን፣ የአእምሮ መታወክን፣ የእንቅልፍንና የትውስታ መረበሽን፣ ራስምታትና ጭንቀት ዛሬ ብዙዎች በየለቱ የሚሰማቸው ነገር ነው። ያ ብቻ አይደለም። ይሄ ካፊን የተባለ በቡና ውስጥ የሚገኘው ንጥረ ነገር የልብ ምት ፍጥነትንና በደም ውስጥ የስም መጨመርን ሁሉ ሊያስከትል የሚችል እጅግ አደገኛ ንጥረ ነገር ነው። ከብዙዎቹ ካንሰሮችም ጋር ከፍተኛ የሆነ ቁርኝት እንዳለው ጥናቶችና ምርምሮች ያሳያሉ። የእንቁልጢ ወይም የሴቶች መራቢያ አካል ከሆነው አንዱ ክፍል ኦቫሪያን ካንሰር የሚባለው ለሱ እንዲሁም ለወንዶች በኩል የሽንት ፊኛ ካንሰር፣ ፕሮስቴት ካንሰር ለሚባለው ብላደር ካንሰር ይቅርታ፣ ለዚህ ዋና መከሰት መንስኤ ነው። ያ ብቻ አይደለም የጨጓራ ቁስለት ዛሬ በሀገራችን፣ በተለይም በዙሪያችን ካሉ ከአፍሪካ ሀገሮች በተለየ ሁኔታ እጅግ በላቀ ሁኔታ የከፍተኛ የጨጓራ ቁስለት እና የጨጓራ ካንሰር ኬዞች እየታዩ እንደሆነ ጥናቶች ያሳያሉ። ለእነዚህም ቡና እና ጨው የበዛበት ምግብ ቆጣ ያሉ ምግቦችን አብዝቶ መመገብ እንደ ዋነኛ ምክንያት ተደርጎ ይወስዳል። ሌሎችም የጡት ካንሰር፣ ፕሮስቴት ካንሰር እጅግ በጣም በርካታ የአጥንት መሳሳት በሽታ እንደ ዋና ምስ ተደርጎ ሁሉ ይወስዳል። በቡና ውስጥ የሚገኘው ካፊን አድማጮቻችን፣ በተለይ ደግሞ እርጉዞቹ ነው። ይህንን አይነት ልማድና ዝንባላ ያላቸው ሴቶች በሚወልዷቸው ልጆች ውስጥ ወይም በፅንስ ላይ ከፍተኛ የሆነ የከፍተኛ ክብደት መቀነስ የአጥንት እና ሌሎችም መዛባቶችን የሚያመጣ የሚያመጣና የሚያስከትል ነው። በሚያጥቡ እናቶች ውስጥ ደግሞ ይህ የማነቃቃት ባህሪ ያለው በጡት ወተት አልፎ ልጅን ሁሉ ሊጎዳ የሚችል እጅግ አደገኛ ነገር ነው። ከዚህ ጋር ጎን ለጎን ታይዞ የሚታየው ሌላ ካፊን እጅግ አደገኛነት አንዳንድ የምግብ ንጥረ ነገሮች ከሰውነታችን ጋር እንዳይዋሃዱ የማድረግ ሁሉ። እጅግ ትልቅ ሚና አለው። እንደ አይረን እና ካልሽየም እንዲሁም የቫይታሚን ቢ ክፍሎች ከሰውነታችን ጋር እንዳይዋሃዱ ሁሉ ሊያደርግ የሚችል እጅግ የጎንዮሽ ጉዳት ያለው ነው። ምንም እንኳን እነዚህ ሐቆች በማህበረሰባችን ውስጥ የምናያቸው፣ በተደጋጋሚ የምንታዘባቸው ቢሆኑም ለማኅበረታችን መመስረት እንደ ማዕከል ተደርጎ የሚወሰደው ይሄ ቡና ነው። እዚሁ ጋር አንድ ነገር ጠቁሚያቸው የማልፈው ነገር እንግዲህ ማኅበሬታችን የተመሠረተው ሰዎችም ተሰባስበው የሚጫወቱት በዚህ በቡና ዙሪያ ነው እና ቡና ደርሷል ተብሎ የቡና ሰዓት በአንድ ቤት ውስጥ በሚሰናዳበት ጊዜ ጎረቤቶች ሁሉ እንዲጠሩና ወደዛ ወደ ተዘጋጀው ወደዚህ ወደ ቡና ሴሪሞኒ ወይም ስርዓት፣ ስነ ስርዓት እንዲጋበዙ ይደረጋል። ነገር ግን ምናልባት ሁላችንም በተለምዶ ምን እንለዋለን እና ከዚያ በኋላ ያ ቡና ደርሶ ሁሉም ከዚያ ከተዘጋጀው ከተሰናዳው ተወዳጅ መጠጥ ሁሉም የየድርሻቸውን በሚወስዱበት ጊዜ ብዙም ሳይቆይ ይህ የቡና የማነቃቃት ተግባር የማነቃቃት ሁኔታ ይፈጠራል። ከዚህ ጋር ተያይዞ ግን ያለልክም ምላስ የሚፈታበት ሂደት ይኖራል ማለት ነው። ጥናቶችም እንደሚያሳዩት ምላስ እንዲፈታ ያደርጋል። ያ ማለት እንግዲህ ቡና ላይ ወሬ ስጋ መቦጨቅ ይሉታል በተለምዶ ሁላችንም የምናውቀው አቅ ነው። ስለ ራስ አይደለም የሚወራው፣ በዋናነት ስለሌሎች ነው የሚወራው። ሀሜት በሀሜት የታጀበ ነው የሚሆነው እና ስለዚህ የሚመጡት ሪፖርቶች የተጋነኑ ናቸው። የቃላት አጠቃቀማችን እጅግ ያልተቆጠቡ ናቸው። እንግዲህ የማነቃቃት ባህሪው ሲመጣ ክፋቱም አብሮ ይገለጣል። እንግዲህ ሀሜት በየትኛውም አይነት አስተምሮ ተቀባይነት የሌለው እጅግ አሉታዊ ኢሞሽን ወይም ስሜት ከምንላቸው ውስጥ ሊመደብ የሚችል ነው። ያ የማነቃቃት ተግባር ሲመጣ እንግዲህ ያ ሁሉ አሜት አብሮ ይቀጥላል። ትልቁ ልናስበው የሚገባን ነገር ግን እነዚህ ነገሮች ከመንፈሳዊ ህይወት አንጻር እንዴት እንመለከታቸዋለን? መጽሐፍ ቅዱሳችን ግልጽ ነው። ማቴዎስ ወንጌል ምዕራፍ 25 ላይ የቀረበልን አንድ ነገር ቢኖር ቁጥር 45 ላይ፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 45 ላይ እውነት እላቸዋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላደረጋችሁት ለእኔ ደግሞ እንዳ አላደረጋችሁም፣ ብሎ ይመልስላቸዋል። እንግዲህ ከላይ ደግሞ ስንመለከት እነዚያ ፀርቃንን ከሁሉ ከሚያንሱ ከነዚህ ለአንዱ ያደረጋችሁትን ለእኔ ደግሞ እንዳደረጋችሁት ቆጥረዋለሁ ሲል እናያለን። ቁጥር አርባ ላይ ማለት ነው። ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል። ምን ማለት ነው? እንግዲህ በሌሎች ላይ የምንሰነዝራቸው እነዚ ቃላቶች ሁሉ በክርስቶስ ላይ የተሰነዘሩ ሀሜቶች ናቸው እና የእግዚአብሔር መላእክቶች እነዚህን ሀሜቶች ሁሉ ይመዘግባሉ። በፍርድ ቀን የምንጋፈጠው እጅግ ልንጠነቀቅበት የሚገባ ነገር ነው። ስለዚህም እናደፋፍራቸዋለን። ከዚህ አይነት ነገር ሁሉ ርቀን በንጹህ ሕሊና እንድንመላለስ ዘንድ ያስፈልጋል። ጥቂት ነገር ጠቁመናችሁ የምናልፈው ምንም እንኳን ካፊን በዋናነት በቡና ውስጥ ቢገኝ ቢሆንም ከዚሁ ጋር ተመሳይ ኤፌክት ያላቸው ወይም ተጽዕኖ የሚያመጡ በሻይ ውስጥ ታኒን የሚባል ንጥረ ነገር አለ። ይህም ጨጓራን የሚለብልብ የምግብ መፈጨት ሂደትን ጣልቃ እየገባ ከመፈጨት የሚያገድ ነው። በቾኮሌት እና ሌሎችም መሰል ጣፋጭ ነገሮች ውስጥ ደግሞ ቴዎብሮማይን የተሰኘው ከካፊን ጋር ተቀራራቢ የሆነ ጎጂ ንጥረ ነገር አብሮ ይገኛል። እንግዲህ ራስ ምታት፣ የአእምሮ ጭንቀት፣ ዕለት ድካሙ፣ መነጫነጩ አብሮ ተከትሎ የሚመጡ ናቸው እና ነገር ግን ልናደፋፍራችሁ ልነግራችሁ የምንፈልገው ነገር ቢኖር የእግዚአብሔር ጸጋ እና ኃይል የመስቀሉ ኃይል ከነዚህ ነገሮች ሁሉ ነፃ እንድትሆኑ ሊረዳችሁ ይችላል። ከናንተ የሚጠበቀው ነገር ውሳኔ፣ የልብ ውሳኔ ማድረግ እና እርግጥም ይህንን ነገር በማድረጋችሁ እግዚአብሔር እናሳዝናችሁ ከሆነ ንስሐ በመግባት አካሄዳችሁን ከእግዚአብሔር ጋር እንድታደርጉ ነው የምናደፋፍራችሁ። ስለዚህም ጥንቃቄ ልናደርግበት የሚገባ ኤሪያ ነው። የአልኮል ጠጭነትን ስንመለከት የበሽታና የሞት ግንባር ቀደም ምክንያት የሆነ ያለበት ሁኔታ አለ። አልኮል የሰውነትን እያንዳንዱ ህብረዋስ የሚመርዝ እጅግ አደገኛ ነገር ነው። አእምሮን፣ እና ነርቭን ስርዓትን፣ ልብን፣ ጉበትን፣ ጨጓራን፣ አንጀትን ያን ሁሉ መስመርና የበሽታ ተከላካይ ስርዓትን ሁሉ የሚያጠቃ ነው። የማይጎዳው ክፍል የለም። በይበልጥ ግን ደግሞ ተጎጂ የሚሆነው ፍሮንታል ሎብ የምንለው የአእምሯችን ክፍል በተለምዶ በአማርኛ ግንባር የምንለው ነው። ያ የምናስብበት የምናስላስልበት ውሳኔ የምንሰጥበት እኛነታችን የተቀበረበት የአእምሮ ክፍል ነው። ይህ አካልና ክፍል ከተጎዳ ከዚህ በኋላ የሚደረገው ነገር ሁሉ እምነት የሚጣልበት አይደለም። ራስን በማጥፋት ሌሎችን በመግደልና በመኪና አደጋ መንፍሴ ወይም ሱሳይድ እንደገና ሌሎችን በመግደል መኪና አደጋ ለእነዚህ ሁሉ መበራከት ዋና ሚና የሚጫወተው ዛሬ እንደምንመለከተው የአልኮል መጠጥ ነው። ሚኒስትር ፊሊንግ የፈውስ አገልግሎት ገጽ 338 ላይ በየዓመቱ በሚሊዮኖች ሊትር ሊሰፈር የማይችል መርዛማ አልኮል ይጠጣል። በሚሊዮን የሚቆጠሩ ዶላሮች ምስቅልቅልነትንና ድህነትን፣ በሽታንና መፈራረስን፣ ሴሰኝነትና ወንጀለኝነትን፣ ሞትን ለመግዛት እያዋሉ ይገኛሉ። የመብልና የመጠጥ ጥጋብ፣ ያልተገደበ የምግብ ፍላጎት ብዙዎች የሚያመልኩት አምላክ ሁሉ ሆኗል። ዛሬ ቀለል አድርገን የምንመለከተው ነገር አይደለም። እንግዲህ ያለንበት ትውልድ ያለንበት ጊዜ ወርዶ ታች ዘግጦ ጥጋብና ስካር ወንጀልን መፈጸም የሚያስደስት ነገር እስኪሆን ድረስ የግብረ ገብ ስብናን እያኮላሸ የሚገኝ እጅግ ክፉ የዘመናችን መገለጫ ሆኗል። እንግዲህ ከመጠን በላይ መብላትም ሆነ እንግዲህ እዚህ ጋር እንድታስተውሉ የምንፈልገው ነገር ከመጠን በላይ መብላትም ሆነ አልኮል መጠጣት ሁለቱም አእምሮን የማረንደን ባህሪ ስላላቸው ስንኩል ምርጫንና ስህተተኛ የሆነ ፍርድን እንዲከተሉ ያደርጋል። ንጹሕ ካልሆኑ የስጋ ምግብና ጎጂ ከሆኑ ዕጾች፣ አልኮል፣ ሲጋራ፣ ካፌይን ንጥረ ነገር በውስጣቸው ከያዙት ሻይ፣ ቡና፣ ኮላ መጠጦች ፈጽሞ ልንቆጠብ ይገባል። እነዚህ የጤና ሕግጋት መተላለፍ በጣም ከበድ ያለ የጤና መዘዝ ውስጥ ሁሉ ሊያስገባ ይችላል። የአካልና የቤት ውስጥ ንጽህና መጠበቅ፣ በሌላ በኩል አለባበስ አጥብቆ የሚይዙ በወገብና በሴቶች ደግሞ ማፅና አካባቢ የሚለበሱት ልብሶች ሁሉ እነዚህ ሁሉ ለበሽታ መከሰት መሴ ስለሚሆኑ በአለባበስም እግዚአብሔርን ያስከብራል ለጤና ጥሩ ነው የሚለውን ነገር ሁሉ ከግምት ውስጥ በማስገባት ሴት እህቶች ወንዶችም እንዲሁ ጥንቃቄ ሊያደርጉበት ይገባል። በዚህ ጉዳይ ተመልሰን ሰፊ ትምህርት የምንሰጣችሁ ነው የሚሆነው። አርስቶትል ታዋቂው ፍላስፋ፣ ፍላጎቱን የሚያሸንፍ እንደ ጀግና ቆጥሮ ያለው ጠላቶቹን ከሚያሸንፍ ይልቅ አስቸጋሪው ራስን ማሸነፍ ነው ሲል የገለጸው። ስለዚህም ዛሬ የምንመለከተው እጅግ አስከፊ ሁኔታ ራስን ካለመግዛት የመጣ ነው። ረዥም እድሜ ሲኖሩ የነበሩት የሰው ዘርም ሆነ በምድራችን ላይ የምናያቸው እጅግ በጣም በርካታ እንስሳቶች ዛሬ ራስን ካለመግዛት በእድሜም ሆነ በቁመት እየቀነሱ እየቀነሱ እየመጡበት ሁኔታ አለ። የሰውን ዘር ታሪክ በመጽሐፍ ቅዱስ ውስጥ ማጥናት ለዚህ በቂ ነው። ራስን መቆጣጠር በተቃራኒው ለአእምሮ ጥንካሬና ለመንፈሳይታ በጣም አስፈላጊ ነው፣ አስፈላጊ ነው። በዚህ ሁሉ መካከል ግን የእግዚአብሔር ጸጋ ስለሚያግዘን ማድረግ የሚገባንን ሁሉ በቆራጥነት ማድረግ ይገባናል። ስለዚህም መልእክታችንን ወደ መጨረሻ ስናመጣ ሻትን በመግዛት ጤናማና የድል ህይወትን መቀዳጀት እንድንችል እግዚአብሔር ይርዳን ነው የምንለው። ስለዚህ የስማችሁት መረጃን ከግምት ውስጥ አስገብታችሁ ወደ ጸሎት እንድትሄዱ ነው የምናደፋፍራችሁ። እኛም ስለዚህ ጉዳይ የምንጽልላችሁ ይሆናል። ፕሮግራማችንን በጸሎት እንጨርሳለን። በሰማይ ያለ እግዚአብሔር አምላካችን በዚች በጣም አጭር በሆነች ጊዜ ውስጥ ራስን መግዛት ምን ያህል ጠቃሚ እንደሆነ ስላስተማርከን እናመሰግንሃለን። አምላካችን ከምንም ነገር ነፃ እንድንሆን አንተንም በንጹህ ሕሊና እንድናመልክ ትፈልጋለህ። እኛ ግን በአንድም በሌሎችም ልማዶች ውስጥ ተይዘን ያለ ነው። ነገር ግን ያንተ ጸጋ እና ኃይል የመስቀልህም ሞት ከእነዚህ ሁሉ ነገሮች ነፃ ስለሚያደርገን እናመሰግናሃለን። አምላካችን ሆይ በዚህ ሰዓት በተለየ ሁኔታ እንጸልያለን። ይህንን መልእክት ያዳመጡ በተለያየ አይነት ምሻትን አለመግዛት ልማድ ውስጥ ተይዘው ያሉ በመጠጥ ይሁን በመብል ወይ በአለባበስ ወይም ሌሎችም ቁጥር ስፍር በሌላቸው ነገሮች ተይዘው ያሉት ወንድና ሴት ልጆችህን ሁሉ አምላካችን በምድር ስትንቀሳቀስ ነፃ እንዳወጣ ዛሬም ነፃ እንድታወጣቸው ዘንድ እንጸልያለን። ይህ የምንሰማው እውነት ለበረከት እንዲሆንለን እንማጸናሃለን። ስለምታስችለን፣ ስለምታስረሳን፣ ስለምታስተወን፣ በነፃነትም እንድንኖር ስለምታደርገን እናመሰግንሃለን። በጌታችን በክርስቶስ ኢየሱስ ስም ጸለይን። አሜን። Masab come tu l'e gamet cametero lane alla asav geta che me roi belina kan al fuoco ambihet e benelai I am the one who is the one who is the one who is the one